I saw so በግጭትና በተፈጥሮ አደጋዎች አካባቢዎች የሚኖሩ ህጻናት ትምህርት በገንዘብ እጥረት ሳቢያ አደጋ እንዳንዣበበበት የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ አስታውቋል። ከሚፈለገው ገንዘብ 12 ከመቶ ብቻ ማግኘቱንም አመልክቷል። ድርጅቱ በኢትዮጵያም ከ200 በላይ የመጀመሪያ ደረጃ ትምህርት ቤቶች መዘጋታቸውን የዩኒሴፍ መግለጫ ጠቁሟል። መለስካቸው አማሃ ተጨማሪ አለው። የዩኒሴፍ መግለጫ እንደሚለው ግጭቶችና በአደጋ ምክንያት ውድመት በደረሰባቸው አካባቢዎች የሚኖሩ በሚሊዮኖች የሚቆጠሩ ህጻናት ትምህርት በገንዘብ እጥረት ምክንያት ለአደጋ ክፉኛ ተጋልጧል። ለእነዚህ ህጻናት ትምህርት ከሚፈለገው 932 ሚሊዮን ዶላር ዩኒሴፍ በእጁ የገባው 115 ሚሊዮን ዶላር ብቻ እንደሆነም ዓለም አቀፉ ድርጅት ያወጣው መግለጫ ያስረዳል። ገንዘቡ ቢገኝ ዘጠኝ ነጥብ ሁለት ሚሊዮን ለሚሆኑ በገጠማቸው ችግር ምክንያት መደበኛም ሆነ ኢ መደበኛ ትምህርት ለማግኘት ላልቻሉ ህጻናት ማስተማሪያ የሚውል ነው። የቡድን ሀያ መሪዎች ጉባኤ በጀርመን ሃምበርግ ከተማ ባለፈው ሳምንት መጨረሻ ላይ በተከናወነበት ወቅት የዩኒሴፍ የበጎ ፈቃድ አምባሳደር ወጣት ሙዙን አልመላህን ለመሪዎቹ ያቀረበችው ጥሪ ጥሩ ምላሽ እንደሚያገኝ ከኒውዮርክ የዩኒሴፍ ቢሮ ክሪስቶፈር ታይዲ ለቪኦኤ ተስፋቸውን ገልጸዋል። አዎ በእርግጥ ተስፋ አለን። እንደሚመስለኝ የጠየቅነውን ድጋፍ ባገኘን ጊዜ በዚያው መጠን ውጤትና ፍሬ ያለው ሥራ እንደምናከናውን ያለፈ ስራችን የሚያረጋግጠው ነው። በጣም በአስቸጋሪ ሁኔታ ለሚኖሩ ሕፃናት ምን ማድረግ እንደምንችልም አሳይተናል። እና ይህን እድል መጠቀም ነበረብን እና መሪዎቹ እነዚህ ሕፃናት የሚያልፉበትን አስቸጋሪ ጎዳና እንዲገነዘቡት ይረዳን ይመስለኛል። ታይድ ያክለውም የዚህን ጥሪ አስፈላጊነት በሌላ መልኩ አስምረውበት መልእክቱን አስተላልፈዋል። ይህንን ካልን ዘና እንደሚመስለኝ፣ የማይዘነጋ ቁም ነገር እንዳለ እናስታውስ። ምናልባት ብዙዎቹ ዓለም አቀፍ በጎ አድራጊዎች ስለ ሰብአዊ ቀውስ በሚያስቡበት ጊዜ አስቀድሞ ስለ ትምህርት እያሰቡ ይሆናል እና በተለመደው መንገድ መጀመሪያ የሚመጣላቸው ሕይወትን የመታደግ ተግባራትን ማከናወን ነው። ለምሳሌ የጤና እንክብካቤ፣ ክትባት ወይንም ሌሎችን ጥበቃዎች ማከናወን ነው። እነዚህ ሁሉ አስፈላጊነታቸው አይጠረጠርም፣ ግን ትምህርትን መዘንጋት አንችልም። መልእክቱ ያ ነው። ምክንያቱም ትምህርት ሕይወት አድን ነው። በቀውሶች ምክንያት ሕፃናት ትምህርት ቤት መሄድ ስላልቻሉ አንድ ትውልድ መጥፋት የለበትም። እነዚህ ሕፃናት ናቸው ነገ ሐኪሞች የሚሆኑት ሀገር የሚገነቡትም እነዚሁ ናቸው እና ዛሬ ካልተማሩ መጨረሻ የሚጎዳው አገር ነው። በዓለም ከፍተኛ ግጭት በሚካሄድባቸው አንዳንድ አካባቢዎች ለዩኒሴፍ የትምህርት መርሃ ግብር ማከናወኛ ያጋጠመው የገንዘብ ጉድለት የተለያየ እንደሆነም መግለጫው ያመለክታል በኢራቅ የሰላሳ ስድስት በመቶ በሶሪያ የስልሳ አራት በመቶ በየመን የሰባ አራት በመቶ እንዲሁም በመካከለኛው አፍሪካ ሪፐብሊክ የሰባ ስምንት በመቶ ጉድለት ታይቷል። በኢትዮጵያም ለሕፃናትና ለወጣቶች የትምህርት ተደራሽነት በአጠቃላይ የተስፋፋ ቢሆንም በተፈጥሮና ሰው ሰራሽ አደጋዎች ሳቢያ የትምህርት ስርዓቱ አሁንም ለአደጋ ተጋላጭ ነው ብለዋል መግለጫው። ባለፉት ሁለት ተከታታይ ዓመታት የተከሰተው ድርቅ ብዙ ሕፃናትን ትምህርታቸውን እንዲያቋርጡ አስገድዷቸዋል፣ የትምህርት ጥራቱንም ቁልቁል አውርዶታል ይላል የዩኒሴፍ መግለጫ። በዚህ የትምህርት ዓመት ማብቂያ ላይ ከሁለት መቶ በላይ የመጀመሪያ ደረጃ ትምህርት ቤቶችም ተዘግተዋል። እንደ ኤውሮፓ አቆጣጠር በ2017 ዓ ም ከ2 ሚሊዮን በላይ የሚገመቱ ሕፃናት ትምህርታቸውን እንዲቀጥሉ ድጋፍ ይሻሉ። ከእነዚህ መካከል 100 ሺህ የሚሆኑት ሕፃናት ከመንደራቸው የተፈናቀሉ እንደሆኑ የሚያስረዳው ይህ መግለጫ 3698 ስደተኛ ሕፃናት ደግሞ ተጨማሪ ድጋፍ የሚፈልጉ ናቸው ብሏል። ይህ በኢትዮጵያ ያለውን የዩኒሴፍ የትምህርት መርሃ ግብር ማካሄጃ ገንዘብ ጉድለት በዚህ ወር አምሳ ሰባት በመቶ ያደርሰዋል። ዩኒሴፍ ለኢትዮጵያ መርሃ ግብሩ የሚፈልገው ገንዘብ አስራ አንድ ነጥብ ስድስት ሚሊዮን ዶላር ሲሆን እስካሁን ያገኘው አምስት ሚሊዮን ዶላር ብቻ እንደሆነ መግለጫው ይናገራል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ